እንደምናመሻችሁ፣ አድማጮቻችን የጋቢና ቪ የሳምንቱ ማገባደጃ የአርብ ምሽት መሰናዷችንን ጀምረናል። ከአሜሪካ ድምፅ ዋሽንግተን ዲሲ ለምሽት ያዝንላችሁን ጥንቅሮች እናስታውቃችሁ። ያንን ችግር አይተነው ነው ይህንን ወይም የሰማችኋቸው ዶክተር መኮንን ሙላቱን ነው። በኢትዮጵያ መስማት የተሳናቸውን የሚያግዝ ልዩ የመዝገበ ቃላት ተዘጋጅቷል። በዚህ ዙሪያ ዘገባ አለን። በሌላ ርዕስ ደግሞ ነት የከፍተኛ ትምህርት የሕክምና ተማሪዎች ጉዞ ምን ይመስላል? በሚል በትላንትናው ምሽት ከጀመርነው መሰናዶ ላይ የተወሰደ ድምፅን የሰማችሁት በዚህ ዙሪያ ጥንቅራችን ይቀጥላል። በሌላ በኩል ደግሞ በድሬዳዋ የጎዳና ላይ ገበያን በተመለከተም ዘገባ አጠናቅረናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶው ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰዓት እንደፈቀደልን ሙዚቃም የምንጋብዛችሁ ይሆናል። አሁን ሀብታሙ ስዩም አጭር ዜናዎችን ያሰማችኋል። አመሰግናለሁ ኤደን። በቅርቡ ኢትዮጵያ ውስጥ በቁጥጥር ስር የዋሉት የተባበሩት መንግስታት ድርጅት ሰራተኞች የታሰሩት የኢትዮጵያን ሕግ በመጣስ ተጠርጥረው እንደሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ትናንት በነበረ ጋዜጣዊ መግለጫ ላይ አምባሳደር ዲና ይህንን ብለዋል። ይሄ የተመድ ሰራተኛ ይሁን የኢትዮጵያ መንግስት ሠራተኛ ይሁን የአዲስ አበባ የፌዴራል መንግስት ሰራተኛ ይሆን የማንም የዚህ ጎሳ፣ የዛ ሃይማኖት፣ የዛ አጭር ረዥም፣ የዚህ ፆታ ምናምን፣ አይ አልይ የትም ሀገር ህግ የሚከበረው በዚህ መልክ ነው። ስ ዋተን በእዚህ ሂደት ውስጥ ግን ስህተቶች ሊፈጠሩ ይችላል። ፖሊስ ይህን የሚተገብር ሀይል ያለ አግባብ ሰዎችን ሊያስር ይችላል። ከዚህ ጉዳይ ጋር ትክ ሬሌቨንት ያለሆነ ነገር ሊደረግ ይችላል። ይሄ ደግሞ በሚገኝበት ጊዜ መንግስት እንደ እንዳቅጣጫ ያጣራዋል። የተባበሩት መንግስታት ድርጅት በበኩሉ ሰራተኞቹን ለማስፈታት ጥረት እያደረገ እንደሆነ ገልጿል። ኢትዮጵያ መንግስት ሁልጊዜም ለሰላም የቆመ ቢሆንም የሀገሪቱን ሉዓላዊነትን ለአደጋ ካጋለጡ ኃይሎች ጋር ለመደራደር እንደማይችል ቃል አቀባዩ አምባሳደር ዲና ሙፍቲ በትናንትናው መግለጫቸው ላይ ተናግረዋል። ኬንያ ከሙስና ጋር በተገናኘ ብሔራዊ የእግር ኳስ ማህበሯን መበተኗ ተሰምቷል። ጥፋተኛ ናቸው የተባሉ ባለስልጣናትንም ለፍርድ ሊቀርቡ እንደሚችሉ ተነግሯል። ይህን እርምጃ ውድቅ ያደረገው የኬንያ እግር ኳስ ፌዴሬሽን በበኩሉ የተሰራ አንዳች ጥፋት የለም ሲል ተሟግተዋል። የሀገሪቱ የስፖርት ሚኒስትር አሚና ሙሐመድ እርምጃ የተወሰደው የኬንያን እግር ኳስ ማህበር የገንዘብ አጠቃቀምን የሚመለከቱ ምርመራዎች ከተደረጉ፣ ከመንግስትና ከሌሎች ደጋፊዎች የቀረበው ገንዘብም የት እንደገባ አለመታወቁን ተከትሎ እንደሆነ አስታውቀዋል። ጥፋተኛ በሚሆኑት ላይ ክስ ሊከፈት እንደሚችል ያስታወቁት ሚኒስትሯ በቀጣዮቹ ስድስት ወራት አዲስ ምርጫ እስኪካሄድ ድረስ በአመራርነት የሚቆይ አስራ አምስት አባላት ያሉት ባላደራ ኮሚቴ መቋቋሙንም ተናግረዋል። ከስራቸው የተባረሩት የማህበሩ ኃላፊ ኒክ ሞወንዳ ግን እርምጃውን እንደሚፋለሙት አስታውቀዋል። አሁንም በኃላፊነታቸው ላይ መሆናቸውን ያስታወቁት ሞወንዳ ስራቸውን በተለመደው መንገድ እንደሚቀጥሉ፣ የሀገሪቱ መንግስት ክስም ትክክል አለመሆኑን ተናግረዋል። የማይነማር ፍርድ ቤት በአሜሪካዊው ጋዜጠኛ ዳኔ ፊኒስተር ላይ የ11 ዓመት እስራት ፈረደ። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ፊኒስተር በህገወጥ ማህበር ከጦር ሰራዊት በተቃራኒ ግጭትን በመቀስቀስ የቪዛ ህጎችን በመጣሱ ወንጀሎች ጥፋተኛ ሆኖ አግኝቸዋለሁ በሚል መሆኑን ጠበቆቹና ቀጣሪዎቹ ተናግረዋል። ዛንዣው የተሰኙት የፊኒስተር ጠበቃ በአሁኑ ሰዓት ይግባኝ ማለት እቅድ እንደሌላቸው ተናግረዋል። ፊኒስተር በሀገር ክህደትና ሽብር ወንጀሎች ተጨማሪ ክሶች የቀረቡበት ሲሆን በዚህ ምክንያት እድሜ ልኩንም በእስር ሊያሳልፍ እንደሚ ኮሚሽንም ተጠቅሰዋል። በያንጎን ዓለም አቀፍ አየር ማረፊያ በማሌዥያ በኩል ወደ ሀገሩ ዩናይትድ ስቴትስ ለመሄድ ጥረት ሲያደርግ የተያዘው ፊኒስተር ማይናማር ናው የተሰኘ የዜና ተቋም ባልደረባ መሆኑን የሚያሳይ መታወቂያ ተገኝቶበታል። ይሄ የዜና አውታር በሀገሪቱ ወታደራዊ አስተዳደር ከሚያዝያ ወር ወዲህ ፍቃዱን ተነጥቋል። ማይናማር ናው በበኩሉ ፊኒስተር ስራውን በሀገሪቱ መፈንቅለ መንግስት ከመከናወኑ ወራት በፊት ያቆመ መሆኑን አስታውቋል። የከፋ ድህነትና የበዛ ሀብት በዓለም ላይ እየተበራከቱ ስለመሆኑ የዩናይትድ ስቴትስ ምክትል ፕሬዚደንት ካምላ ሃሪስ ተናገሩ። ሃሪስ በፓሪሱ የሰላም ጉባኤ ላይ የሀብት ልዩነት መጨመሩን፣ በሰዎች መካከል ያለው እኩል አለመሆኑም በእጅጉ እያደገ መሆኑን በማለት ይሄ ሁኔታ መስተካከል እንደሚገባ መክረዋል። ሃሪስ እነዚህ በመስፋት ላይ ልዩነቶች ተቀባይነት የሌላቸው መሆኑንና መፍትሄ ለማግኘት በጋራ ለመስራት መስማማት አለብን ብለዋል። ይህ ጉባኤ ከ30 በላይ የሀገራት መሪዎችና አስፈጻሚዎች፣ መንግስት ያልሆኑ ድርጅቶች አመራሮችና ሌሎች አካላት የተገኙበት የኢንተርኔትና የአካል ስብሰባ ነው። ሀገራቱ በአየር ንብረት ለውጥ፣ የኮቪድ-19 ወረርሽኝና የዲጂታል ሽግግር ዙሪያ መክረዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የአርብ ምሽት ህዳር 3 2014 ዓም መሰናደው ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ፣ በቴሌቪዥን በኢትዮ ሳት ላይ እንዲሁም ደግሞ በቪኦኤ አምሃሪክ ፌስቡክ ገጽ ላይ ታገኛችኋላችሁ። አብራችሁን ስለሆናችሁ እያመሰገንን ለዕለቱ አብይ ወዳደረግናቸው ዘገባዎች እንሻገር። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት ልዩ የምልክት ቋንቋ መዝገበ ቃላት ከሰሞኑ ይፋ አድርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካና ኢየሱስ ቤተ ክርስቲያን ስር በሚገኘው የሆሳና መስማት የተሳናቸው ትምህርት ቤት በኩል ሲሆን ለመዝገበ ቃላቱ ህትመት ደግሞ የፊንላንድ መንግስት የገንዘብ ድጋፍ እንዳደረገ ተሰምቷል። መዝገበ ቃላቱን የማስተናዳት ሂደቱን የመሩት ከሶስት ዓመታት በፊት የበጎ ሰው ሽልማት አሸናፊ የሆኑት ዶክተር መኮንን ሙላት ናቸው። ስለ መዝገበ ቃላቱ ይዘትና ፋይዳ የበለጠ ለማወቅ ሀብታሙ ስዩም አነጋግሯቸዋል። ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ ጸሀፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። ማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ በአንደኛ ደረጃ ላሉት ያገለግላል መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ የምልክት ቋንቋ መዝገበ ቃላት አለ ይሄ ለቀን ተቀን ተግባቦት የሚያገለግል ነው ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይሄንን ችግር በማየት በመጀመሪያ የሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የቴታሉ አሉ የሚለውን ትናየን ያሉ ምልክቶች አሉ ወይ? ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሀረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩት ምልክቶችን እየሰበሰብን ቆየን ነው ቅዳችን የነበረው። እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው። ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለው እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው? በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ከዚያ ስናል የምልክት እንኳ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆች እና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆና አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት? ይሄኛው ፈታኝ ያደርገዋል ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የተለየ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁል ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽን ይዘው ይመጣልና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው እራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሰናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሰናቸው ተማሪዎች አንድን ቃል ለምሳሌ ምረል እና ወደ ኬሚስትሪ ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተርዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ። እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደርጎበት ከዚያ በኋላ ወደ ዲክሽናሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎች አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር፣ እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋልና አዎ ፈጣኝነት አለው እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል እንደው እነዚህ ህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረሱ ምን እየተደረገ ይገኛል እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር ንላለን እንደርሳለን እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲ እንዲደርስ ማድረግ ይቻላል እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስል ምንሰጥ ብዙዎችን እንደርሳለን ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን። እሺ፣ እኔም በጣም አመሰግናለሁ እንግዳ አድርጋ ስለጋብዛችሁኝ። ሐብታሙ ስዩምን ና እንግዳውን ዶክተር መኮንን ሙላትን እኛም እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የአዲሱ ትውልድ ድምጽ ነው። መርሃ ግብሮቻችንን በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በዩቲዩብ ና በፌስቡካችን ቪ ማሀሪክ ላይ ታገኛችኋላችሁ በዛሬው ምሽት ተከታዩ ዘገባ ያደረግ ነው ደግሞ በትላንትና እለት የጀመር ነው ተቀጥያ ነው። ረዥም አመታትን በሚፈጀው የህክምና ትምህርት ቤት ውስጥ ያለው የትምህርት ሂደት የጊዜ አጠቃቀም፣ እንዲሁም ከምረቃ በኋላ ስላለው ተስፋ በቅዱስ ጳውሎስ ሆስፒታል የመጨረሻ አመት የህክምና ተማሪ ከሆነችው ሲትራነስ ረዲን ና በጅማ ዩኒቨርሲቲ የአምስተኛ አመት የህክምና ተማሪ ከሆነው ዳግማዊ ሙልጌታ ጋር ቆይታ አድርገ ያሰናዳውት ዘገባ ተከታይ ክፍል ቀጥሎ ይቀርባል። የቅዱስ ጳውሎስ ሆስፒታል የሚሊኒየም ኮሌጅ የመጨረሻ ዓመት የህክምና ተማሪ የሆነችው ሲትራን አስረዲን የሁለተኛ ደረጃ ተማሪዎች የህክምና ሳይንስን ከመምረጣቸው በፊት ሊያውቃቸው ይገባሉ የምትላቸውን ነገሮች ትገልጻለች። ብዙ ሰዎች የህክምና ትምህርትን ቀድሞ በሃይስኩል ደረጃ ወይም በዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ወይም በተመከቡትም

እዛ ባለን ቆይታን የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ? ይሻለኛል ወይ? ከሌሎች የዚ ይሻሉ አማራጮች አሉኝ ወይ? በኋላ ላይ ስልክ አሁን በተለይ በአሁኑ ጊዜ ያለው ጊዜ የስራ ማግኘት አካባቢ ያለ ዝግጁ ነኝ ወይ የሚለውን ሙሉ አገልግሎ መሆን ይኖርበታል። የተሟላ ጥናት መደር ያለበት ነው የማስበው። ስትራና ዳግማዊ ምንም እንኳን የህክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል። እውነቱን ለመናገር ህክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆኑ አሁን ሜ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ወጣ ብሎ ኢትዮጵያ አሜሪካ ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎች ወይም አክቲቪቲዎችን ፈጽም ነበረ በራሴ እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሙ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እንዛን ነገሮች ታለንታቸው ነው እንዲያዳብሩበትም ፕላትፎርም የተወሰነች ትንሽ እንድትሆን በጥር ላይ ነበር። እኔ በራሴን በራሴ እና ጊዜ አጠቃቀም ካለ ድረስ ጊዜ ጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል እጅግ ብዙ የሕክምና ተማሪዎች ስራ አጥ እየሆኑ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱን ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል። የስራ ፈጠራ ማሰብ እስካሁን ይህን እንደዚህ አይነት ፈጥሮ ይሰራለሁ ብዬ ሳይሆን ከተምሮት በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታይ ስራም ቦታዎች ያሉም ሕክምና ተምሮ ደግሞ ብዙ ጊዜ ለስድስት ለሰባት አመት ያክል ረጅም ፕሮሰስ ነው። አንድ አመት ከሚ ሙሉሙሉ እየተነበበ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከሕክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደራሴ የማስበው አሁን አገሪቷ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቱ በራሴ ቢዝነስ የሚሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተም ጓደኞቻችን ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤራዎችን በማዳረስ እናስባለን። ሲትራ በበኩሏ በዚሁ ለመቀጠልም ፍላጎት እንዳላት ጋ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች። ሁላችንም በተለይ አሁን እንደመጨረሻ መክክልና ተማሪ ብዙ ጊዜ አሁን ዲስካሽን የምናደርጋቸው የምንወያዩበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁን ኢትዮጵያችን በሀገራችን ያለው ሁኔታ ብዙ ተስፋ የሚሰጣ ና ምሽቱ ቅር የሚያሰኝ ነገር ነው። ሰባት አመት ተምረን ከወጣን በኋላ ያው ማግኘት አለመቻል ወይም ደግሞ በተማርንበት ሰዎች ማገልገል አለመቻላችን በጣም የብዙቻችን የሚያሳስበና ስንወያዩም የተደጋጋሚ የማመቻቸው ነገሮች ነው ናቸው። በዛ ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩለር የሆኑ ነገሮችን ማለት ከትምህርት ውጭ የሆኑትን ሌሎች ይህም ቢያነሳት ጊዜውም አንዳንድ ጊዜም ደግሞ ያው ኢንትረስቶችን ቻችንም ባለማወቅ

ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኘ ህክምና ውስጥ እኛ እንደ ሪሲፒያን ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ፣ ይሄ እንደዚህ ነገር እንደዚህ ነው በስናተ ይችላል ብለ ነገሮች መፍትሄ ወደ መሰረ ግን እንድንገራም አድርጎናል ብዬ አስባለሁኝ። እና እኔ ለበኩሌ ከዚህ የፊትም ኢንትረስቴድ ከነበርኩባቸው ነገሮች ውስጥ ህክምናን ሪቲ የህክምና ጠራሽን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም ዚ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው። እቅድ ኢትዮጵያን አጠቃላይ ሲ በጤና ሴክተር ላይ ያሉትን ችግሮችን ለመሳት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥማቸው የሚችሉትን ችግሮችን ተስ የግል በሆነ አዲስ በሆኑ መንገዶች እነሱ ጥረት ያለውን የጤና አገልግሎት ልት መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ መሳት እንፈልጋል። ከዚያም በተጨማሪ ደግሞ ህጣን ፍቃድ ክሆን ምናልባት የህጻናት ሕክምና ላይ በሸጋጅ ኢትዮጵያ ውስጥ በየአመቱ ከህክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ። in a መደመጡን ይቀጥላል። ተከታዩ ዘገባ ደግሞ ወደ ድሬዳዋ ነው የሚወስደን። የድሬዳዋ አስተዳደር የዋጋ ንረትን ለማረጋጋት የቅዳሜና እሁድ የመንገድ ላይ ገበያ መጀመሩን አስታውቋል። ከዚራ የቀድሞ ማዘጋጃ ቤት የተጀመረው የቅዳሜና እሁድ ገበያ በቀጣይ ወደ ሌሎች አራት ሰፈሮችም እንደሚስፋፋ አስተዳደሩ አስታውቋል። ሸማቾችም በመደበኛው ገበያ ከሚያገኙት ባነሰ ዋጋ ልዩ ልዩ ምርቶችን እየገዛን ነው ብለዋል። ይሄ ገበያም ጊዜያዊ ገበያን ለማረጋጋት ብቻ ሳይሆን ዘላቂ ጦርነት እንደሚኖረው ተነግሯል። አዲስ ቸኮል በዚህ ዙሪያ ዘገባ አድርሶናል። የድሬዳዋ አስተዳደር በዋናነት በአስቤዛ ምርቶች ላይ የሚታየውን የዋጋ ንረት ለማረጋጋት ቅዳሜና እሁድ የመንገድ ላይ ገበያዎች መጀመሩን አስታውቋል። የአስተዳደሩ የንግድና ኢንዱስትሪ ቢሮ ምክትል አላፊ አቶ አብዲ ሙክታር በተለይ ለአሜሪካ ድምፅ እንዳስታወቁት ቢሮቸው የዋጋ ንረት ለማረጋጋት ነጋዴዎች ላይ ቁጥጥር ከማድረግና የዋጋ ተመን ከማውጣት ባሻገር የአካፋፋዮችና የቸርቻሪዎችን ሰንሰለት አስቀርቶ በቅናሽ ዋጋ የግብርናና የፋብሪካ ውጤቶች የሚቀርቡበት የቅዳሜና እሁድ ገበያ መጀመሩን አስታውቀዋል። ይህንን የዋጋ ንረትን ከመቀነስ አኳያ ዋነኛው መሰራት ያለበት አንዱ የአቅርቦት ስራ ነው። ሁለተኛ ደግሞ የቁጥር ስራ ነው። እስካሁን ድረስ ስናካሄድ የነበር ነው። የቁጥር ስራዎች እንደ ከተማ አስተዳደርም ስናካሄድ በነበርናቸው ሂደቶች ነበሩ። ነገር ግን አሁን የቁጥር ስራ ጎን ለጎን ደግሞ የአቅርቦት ስራም ደግሞ አምራቹ ማሰብ ለማህበረሰቡ ቀጣ እንዲያቀርብ የማድረግ ስራ ምናልባት አሁን የጀመርነው። ስለዚህ ከዚህ ጋር ተያይዞ አሁን ስናይ አንዱ የፋብሪካ ውጤቶች ናቸው። ሁለተኛ ደግሞ የግብርና ውጤቶች ናቸው። ስለዚህ ከዚህ ጋር ተያይዞ በመሀል ያለው አካፋይና ቸርቻሪ ሳይገባ ሸማቹ ተቀጥታ በፋብሪካ ዋጋ እንዲገዛ በዚህ ከቅዳሜና እሁድ ገበያ ጀመረን። በዚህ መልኩ አሁን ዛሬ እያከናወነ ያለነው በእለቱ ሀያ ሊትር ዘይት ለአራት ገዝቶች ሲካፍሉ ያገኘ ናቸው። ሸማቾች የዘይት ዋጋ ገበያ ላይ ካለው ያነሰ መሆኑን ለአሜሪካ ድምጽ አስታውቀዋል። ስሜ ሰናይ ኪዳኔ ገብረ ሚካኤል ይባላለሁ። የድሬዳዋ ተወላጅ ነኝ። እዚህ ተወልጄ ነው ያደግኩት። በአሁኑ ሰዓት በድሬዳዋ ላይ በጣም የኢኮኖሚ በጣም ከባድ ችግር ነበረብን። ይኸውና በዛሬው እለት እንደምታዩት በጣም የዘይት አቅርቦት፣ የስኳር፣ የድንች፣ የሽንኩርት፣ የሁሉ ነገር አቅርቦት በመጠነኛ በተመጣጠነ ዋጋ በህዝቡ ዋጋ ለህዝቡ ተመጣጣኝ አነስተኛ ኑሮ ላላቸው ሰዎች በሙሉ ተመጣጣኝ የሆነ አቅርቦት አድርገውልናል። በጣም ደስ ብሎናል። ህዝቡም እንደ ልቡ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት ግብይት እያደረገ ነው። ዘይት ከውጭ በምንገዛው ከአራት መቶ ሀምሳ ብር በላይም በታችም ነው። አሁን ግን በሶስት መቶ ሰማኒያ ብር ሂሳብ አምስት ሊትር እየገዛ ነው ያለ ነው። ስኳር ለመግዛት ተሰልፈው ያገኘናት ወጣት ሊዲያም ስኳር በኮታ የሚሸጥ ከመሆኑ በስተቀር ዋጋው ገበያ ላይ ካለው ቅናሽ እንዳለው ትናገራለች። ስሜ ሊዲያ አንተ ነህ ይባላል። እዚህ ባዛር ስኳር ለመግዛት መደብር አምሳ ብር ነው እዚህ ሰላሳ አምስት ብር ነው የሚሸጠው። አይ የለም፣ እንደዛ የምፈልገው በተመን ነው። ሁለት ኪሎ ነው። ከሁለት ኪሎ በላይ የለም። ሁሉም አለ ግን፣ እኛ ዘይትና ስኳር ነው የምንገዛ። ዘይት መደብር አምስት መቶ ብር ነው፣ እዚህ ሶስት ሰማንያ ነው። በገበያው ላይ ዘይት፣ ስኳርና ሳሙናን ከመሰሉ የፋብሪካ ውጤቶች ባሻገር ሽንኩርት፣ ቲማቲም፣ ድንድችና ጤፍን የመሰሉ የግብርና ውጤቶችም ለገበያ ቀርበዋል። በሽያጭ ስራ ላይ ተሰማርተው ካገኘናቸው መካከል የሳቢያን ቀበሌ ሸማቾች ማህበር ይገኝበታል። ሸማች ማህበሩ ከፋብሪካ ውጤቶች ባሻገር ከጎጃምና ሸዋ ጤፍ እያስመጣ በቅናሽ ዋጋ እያቀረበ እንደሚገኝም ይናገራል። የቀበሌ ዜሮ ሁለት ሸማሽ ሰራተኛ ነኝ። እዚ ጋ ያሉት ዘይት ዘይት አለ። ባለ 20 ሊትር 20 ሊትሩ ለአራት ሰው ነው የምናከፋፍለው። አንድ ሰው አምስት ሊትር ነው መውሰድ የሚችለው። አምስት ሊትር 376 ብር ነው። ሌላው ደግሞ ፈሳሽ እቃዎች አሉ። ደቂቃ የሚጠቅሙት ፈሳሽ ሳሙናዎች ባለ አምስት አለ። እዚ ጋ ባለ አምስቱ 225 ብር ነው። ገበያ ላይ እስከ 250 እስከ 270 ነው። እኛ ጋ ግን 225 ነው። ይሄኛ ደግሞ ሳሙና ይሄኛው የልብስ ነው። ይህ ሰማንያ ብር ነው። በፍሬ አስራ ስድስት ብር ነው። ይሄኛው ስልሳ ብር ነው። በፍሬ አስራ ሁለት ብር ነው። በ12 ብር ሂሳብ ነው የምንሸጠው ማለት ነው። ገባያ ሁለት እስከ ሀያ ብር ናቸው። ሸማቹ በጣም ሁሉንም እየገዛ ነው። እዚህ አሁን እቃዎቹ እያለቁብን ነው እያመጣን ያለ ነው ማለት ነው። እና ብዙ ሸማች እዚህ ያለው እንዳለ ጤፍም አለ። አሁን እዚህ ያለ ለሳምብል ያመጣ ነው መጋዘን ውስጥ አለ። ባለ አርባ ዘጠኝ አለ ከባህር ዳር የመጣና ኦሮሚያ ክልል ከወልሶ አካባቢ ያመጣለ ጤፍ ገበያ ለ እስከ 50 እስከ 55 ነው አንድ ኪሎ። ከዚህ ላይ ቀድሞ ማዘጋጃ ቤት አካባቢ መንገድ በመዝጋት የተጀመረው የአስቤዛ ምርቶችን የማቅረብ ስራ ወደ ሌሎች ሰፈሮችም እንደሚስፋፋና ቦታዎችም እንደተለዩ የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር ይናገራሉ። በሁሉም ቀበሌዎች በተለይ በሳቢያን ሴዶ አካባቢ ሙሉ እስከ ወደ ዩኒቨርሲቲ ሜድ መንገድ ዘግተን እሱ አንድ ማስፋፊያ ቦታ ብለን ነው የወሰድ ነው አሸዋ አካባቢ እንደዛ ሆኑ። እንደዛው ደግሞ ዜሮ አራት ወደ ገንደ ቆዴ አካባቢ እሱም የማስፋፊያ ስራ ብለን የወሰድናቸው ናቸው ቦታዎቻቸው። ዜሮ ስምንት ላይም ደግሞ አስታጥቂ ሜዳ እሱም የማድረግ ስራ ነው። ለወደፊት አስበን ምናልባት ይህን በቀጠለ መልኩ ይህን በአጠናከረ መልኩ በዚህ ይሄንን ባለበት ሌሎች ንጉ የማስዋ ስራ አቅደን እየንድበት ያለው የቅዳሜና እሁድ ገበያው ለጊዜው ገበያን የማረጋጋት አላማ ብቻ የያዘ ሳይሆን ዘላቂ ሆኖ የሚቀጥል እንደሆነ ነው አቶ አብዲ የሚናገሩት። ቅዳችን ራሱ ያስታውቃል። እኛ እዚ ላይ ብቻ የምንቆመው ቅድም እንዳልኩ ሁሉም ቀበሌዎች ላይ የማስዋ ስራ ነው የምናካሄደው። ስለዚህ ቅዳሜና እሁድ ገበያ ቀጥታ በጠናከረ መልኩ እስካለን ድረስ ፈጣሪ እስካለን ድረስ ያው ይቀጥላል። አልባሳትና ሌሎች ሸቀጦችን በውድ ገበያ የሚያቀርቡ ሌሎች ከተሞች ቢኖሩም የዋጋ ንረት የሚስተዋልባቸውን ሸቀጦች በማቅረብ ግን አዲስ አበባና ድሬዳዋ ብቸኛ ከተሞች ናቸው። የድሬዳዋ አስተዳደር ባለፈው ቅዳሜና እሁድ ከዚራ የቀድሞ ማዘጋጃ ቤት በጀመረው የገበያ በሁለት ቀን ውስጥ የ46 ሚሊዮን ብር ግብይት እንደተፈጸመና በዚህም የሸማቾችን አንድ ሚሊዮን ብር መቆጠብ እንደተቻለ ከንግድ ጽሕፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። you ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የአርብ ምሽት መሰናዶን በማዳመጥ አብራችሁን ስላመሻችሁ እጅግ አብዝተን እናመሰግናለን። ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል። በጀመርነው የሳሚዳን ሙዚቃ እንሰናበታችኋለን። ሰላም ሁኑ።